በሳውዲ አረቢያ ከሚገኙ ኢትዮጵያውያን መካከል እስካሁን ወደ 13 ሺህ የሚጠጉ አዲስ አበባ መግባታቸውን የገለጸው የውጭ ጉዳይ ሚኒስቴር በፌዴራልና በክልል መንግስታት ትብብር የማቋቋም ስራ እንደሚሰራ አስታውቋል። እስክንድር ፍሬው ማምሻውን ከአዲስ አበባ የሚከተለውን ዜና አቅርቧል። የሳውዲ አረቢያ መንግስት የመኖሪያ ፈቃድ የሌላቸው ዜጎች ከሀገሩ እንዲወጡ መወሰኑን ተከትሎ አዲስ አበባ እየገቡ ያሉ ኢትዮጵያውያን ቁጥር ከእለት ወደ ዕለት እየጨመረ ነው። እየደረሰባቸው ያለው በደልና ስቃይ ደግሞ ፈጥነው ለመምጣት ለሀገራቸው ለመብቃት እንዲጓጉ ምክንያት ሆኗል። ዜጎችን ወደ ሀገር ለመመለስ ከፍተኛ ጥረት እየተደረገ መሆኑን የገለጹት የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም በቀን ስድስት ጊዜ የነበረው በረራ ወደ አስራ ሁለት እንደሚያድግም ጠቁመዋል። ሚኒስትሩ ገርጂ አካባቢ በሚገኘው የሲቪል ሰርቪስ ዩኒቨርሲቲ በጊዜያዊነት ያረፉትን ተመላሾች መጎብኘታቸው በሀገሪቱ የመገናኛ ብዙኃን ተገልጿል። በዚሁ ማቆያ ለሚገኙት ተመላሾች ከዓለም አቀፉ የፍልሰት ድርጅት አይ ኦ ኤም ጋር በመተባበር ለእያንዳንዳቸው ዘጠኝ መቶ ብር እንደሚሰጣቸው የምግብና የሕክምና አገልግሎትም እንደሚቀርብላቸው በትናንትናው ዘገባችን መግለጻችን ይታወሳል። ዛሬ በስፍራው የተገኙት የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ተመላሾችን በዘላቂነት ለማቋቋም የፌዴራል መንግስትና የክልል መንግስታት በጋራ እንደሚሰሩ ተናግረዋል። እነዚህ ወገኖች ኦኬ ማምጣቱ ጥሩ ነው፣ ግን ለወደፊት እንዲቋቋሙ ማድረግ ያስፈልጋል። ድጋፍ ይፈልጋሉ። ስለዚህ ፌዴራልም ክልልም በጋራ ሆነን እንድንደግፋቸው ይገባል በሚል ነው የተስማማ ነው። ትኩረት ተሰጥቶ እንዲቋቋሙ ማድረግ ያስፈልጋል ነው። ስለዚህ በክልል መንግስታትም በኩል በጀት ይመደባል። ይህንኑ ተስማምተን ነው። እየተለያየ ነው። እስከ ዛሬ ድረስ ወደ 13 ሺህ የሚጠጉ ኢትዮጵያውያን ከሳውዲ አዲስ አበባ መግባታቸው ተገልጿል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ ሳኡዲ አረቢያ ውስጥ በኢትዮጵያውያን ላይ የሰብአዊ መብት ረገጣ ተፈጽሟል የሚል ዜና ከወጣ ጀምሮ በተለያዩ የዓለም ክፍሎች የሚኖሩ ኢትዮጵያውያን ድምጻቸውን በማሰማት ላይ ይገኛሉ። ዛሬና ባለፉት ጥቂት ቀናት የተካሄዱ ሰልፎችን አስተባባሪዎቻቸውን ሰለሞን አባተ አነጋግሮ ተከታዩን ዘገባ አዘጋጅቷል። ከትናንት በስተያው ሰኞ ለንደን ላይ፣ በማግስቱ ማክሰኞ ሮም ላይ፣ ትናንት ረቡዕ ዩናይትድ ስቴትስ ዳላስ ከተማ፣ ዛሬ ደግሞ ጀርመን ዋና ከተማ በርሊን ላይ የተለያዩ ሰልፎችና የኢትዮጵያውያን ህዝባዊ ስብሰባዎች ተደርገዋል። ጄኔቫ ስዊትዘርላንድ የሚገኝ አንድ የኢትዮጵያውያን ቡድን ደግሞ በራሱ መንገድ የተለያዩ ዓለም አቀፍ እንቅስቃሴዎችን እያደረገ ነው። አሁን እኛ አየር ላይ ባለንበት ሰዓት ደግሞ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ፊት ለፊትም እንዲሁ አንድ ትልቅ ሰልፍ በመካሄድ ላይ ነው። የዛሬው የኢትዮጵያ ኤምባሲ ሰልፍ አዘጋጅ የሆነው ዓለም አቀፍ ትብብር ለኢትዮጵያውያን መብቶች በሳዑዲ አረቢያ የሚባለው ድርጅት ባለፈው አርብና ከትናንት በስቲያ ሰኞም ዋሽንግተን ዲሲ በሚገኘው የሳ የአረቢያ ኤምባሲ ፊት ለፊት የተካሄዱ ሰልፎችን ያዘጋጀ ነው። የአስተባባሪውን ቡድን የህዝብ ግንኙነት ኃላፊ አቶ ብርሃኑ ዳምጤን በስልክ አግኝቼ አነጋግሬ ያለሁ። የዛሬው ሰላማዊ ሰልፍ በዋሽንግተን ዲሲ ኤምባሲ ፊት ለፊት እየተካሄደ ያለ ነው። የኢትዮጵያ ኤምባሲ ማለት ነው። በኢትዮጵያ ኤምባሲ ፊት ለፊት እየተደረገ ያለ ዓለም አቀፍ ትብብር ለኢትዮጵያውያን መብት ሳውዲ አረቢያ ያስተባበረው ታላቅ ሰላማዊ ሰልፍ ነው። አርብና ሰኞ እንደምታስታውሱት በዓለም አቀፍ ደረጃ በየሳውዲ ኤምባሲ በወገኖቻችን ላይ የሚደርሰውን ኢሰባዊ የሆነ ድርጊት በመቃወም ሰላማዊ ሰልፍ ሲያስተባብር ቆይቷል። ይሄ አለም አቀፍ ትብብር ዛሬ ደግሞ በየኤምባሲው በአለም አቀፍ ደረጃ የተለያዩ ሰልፎችን እያስተባበረ ያለ ነው። ይኸውም የኢትዮጵያ መንግስት ምንም እንኳን የሳውዲ መንግስት በወገኖቻችን ላይ ያን ያህል በደል ቢያደርስም፣ የኢትዮጵያ መንግስት ይህንን ነገር ለመመለስ በጣም የዘገየና ቸልተኝነት የታየበት የዜጎቹን መብት ከመጠበቅ ይልቅ ሳውዲዎችን ላለማስቀየም የፈራበት በመሆኑ ይህ ጉዳይ በአስቸኳይ በሳውዲ አረቢያ በሞቱት በአካለ ጎደሎ፣ በሆኑት በቡድን ወሲባዊ ጥቃት በደረሰባቸው እህቶች ላይ የደረሰው ነገር ተጣርቶ የሳውዲ አረቢያ መንግስት ተጠያቂ እንዲሆን ጥሪ እየተደረገ ነው ያለው። በአጠቃላይ በኢትዮጵያ መንግስት በኩል እየተደረገ ያለውን ይህንን ጉዳይ ለፖለቲካ አጀንዳ የመጠቀምና በተሰጣቸው ጊዜ ውስጥ አስተባብረው ወገኖቻቸውን ወደ አገራቸው እንዲመለሱ ባለማድረጋቸው ሳቢያ ኢትዮጵያውያኖች በጣም ተቆጥተው የውግዘት ሰልፍ ነው እያደረጉ ያሉ በነገራችን ላይ የኢትዮጵያ መንግስትና አይኦኤም የተባበሩት መንግስታት ድርጅት በጋራ በመሆን ኢትዮጵያውያኑን እየመለሱ እንደሆኑ በመገናኛ ብዙሃንም እየታየ የተገለጸ ነው ያለው ይህንን እንዴት ነው እናንተ የምትመለከቱት? እኛ ይሄ በጣም ቱሌት ነው የምንለው እኛ ድርጊቱን አንቃወምም። ነገር ግን የኢትዮጵያ መንግስት በቂ ጊዜ ነበረው። የሳውዲ መንግስት በወገኖቻችን ላይ የዝን አይነት ጥፋት ሲያደርስ በሳውዲና በኢትዮጵያ መንግስት መካከል ጦርነት በሌለበት ሰዓት ላይ የሳውዲ መንግስት ወረቀት የሌላቸውን ሰዎች ወደ ሀገር የመመለሱን አንቃወምም። ግን ሰብአዊ መብታቸው ተከብሮ ሳይገደሉ፣ ሳይደበደቡ ሴቶች ሴቶቻችን የቡድን ወሲባዊ ጥቃት ሳይደርስባቸው ሊደርስላቸው ይገባ ነበር። ይህንም በመገንዘብ ነው ይሄ የዓለም አቀፋዊ ትብብር ተቋቁሞ በዲፕሎማሲም በሰብአዊ መብትም ለዓለም አቀፍ ህብረተሰብ እየጮህን ያለ ነው። ትላልቅ ሚዲያዎችም እናንተን ጨምሮ ከበረጅ እንዲያደርግ ከፍተኛ ጥረት አድርገናል። ስለዚህ የኢትዮጵያን መንግስት እኛ አሁን ለሚያደርገው በሞተ ሰዓት ላይ ብዙ ወገኖቻችን ከሞቱ ዛሬ ምን ያህል ሰው እንደሞተ ምን ያህል ሰው አካለ ጎደለ እንደሆነ ምን ያህል ሰው እንዳበደ ምን ያህል ሰው ቡድናዊ ጥቃት እንደደረሰበት ስለማይታወቅ በዚህ ጉዳይ ላይ ጠንከር ያለ ፖሊሲ መውሰድ አለበት። በሳውዲ ህዝብ እና በኢትዮጵያ ህዝብ መካከል ታሪካዊ የሆነ ግንኙነት አለ። ምንም አይነት ምክንያት የለም። ወረቀት የሌላቸው ህገ ወጥ እያለ የኢትዮጵያ መንግስት እነኚህን ሰዎች ልክ እንደ ሳውዲ መንግስት ትሪት ማድረጉ ያሳፍራል። ስለዚህ አሁንም በቂ አይደለም። አግሬሲቭ እርምጃ እንዲወሰድ በኢትዮጵያ መንግስት ላይም ጫና እያደረግን ነው ያለው። ዓለም አቀፍ ትብብር ለኢትዮጵያውያን መብቶች በሳዑዲ አረቢያ በተከታታይ የሚያደርጋቸውን እንቅስቃሴዎችና ሌሎችም የአቶ ብርሃኑን ማብራሪዎች ያካተተ ዝግጅት ከነገ በስቲያ ቅዳሜ ምሽት ላይ እናቀርባለን። ይህንን የዛሬውን የኢትዮጵያውያን ሰልፍ አስመልክቶ በዋሽንግተን ዲሲ የኢትዮጵያ ኤምባሲ የሚለው ቃል ለመጠየቅ ወደ ኤምባሲው ቃል አቀባይ ደውዬ ነበር። ስልካቸው አልመለሰም። ለማንኛውም መልእክት ታኑር ያለሁ የኤምባሲውን መልእክት ወይም ሀሳብ ባገኘው ጊዜ ይዤ መለሳለሁ። በሌላ በኩል ደግሞ ሰኞ እለት እንግሊዝ ርዕሰ ከተማ ለንደን የሚገኘው የሳውዲ አረቢያ ኤምባሲ ፊት ለፊት የወጡ ኢትዮጵያውያን ፍትህን እንሻለን፣ ኢትዮጵያውያንን መግደል አቁሙ፣ ሰብአዊ መብቶችን አክብሩ የሚሉና ሌሎችን በርካታ መፈክሮችና መዝሙሮችን አሰምተዋል። ይህ የእንግሊዝ ዜና ማሰራጫ ቢቢሲ የዘገበበት ሰልፍ ነበር። ከትናንት በስቲያ ማክሰኞ ደግሞ ጣሊያን ዋና ከተማ ሮም ላይም ተመሳሳይ ሰላማዊ ሰልፍ ተደርጓል። በሮም የኢትዮጵያውያን ማህበረሰብ ሊቀመንበር አቶ ገነነው ሽፈራውን አነጋግሬያለሁ። ማክሰኞ ዕለት ከትናንት ወዲያ አንድ በሮም ምናልባት እኔ ካለሁበት እንግዲህ የመጀመሪያው ትልቁ ሰልፍ ማለት ይቻላል። በጣም ትልቅ ሰልፍ አድርገናል በሳውዲ ኤምባሲ ፊት ለፊት እና በዚህም ሰልፍ ላይ እንግዲህ የተዘጋጀውን ደብዳቤ ለንጉሱ እንዲያቀርቡልን አምባሳደሩን አግኝተን ያለውን ሁናቴ አስረድተን ደብዳቤውን ሰጥተናል። ምንድን ነበር ጥያቄያችሁ እዛ ደብዳቤያችሁ ውስጥ ያስገባችሁ? ጥያቄያችን አራት ነጥብ የያዙ ነበሩ። ይህም ይህንን የሰብአዊ መብት ጥሰት የፈጸሙ ወንጀለኞች ህግ ፊት እንዲቀርቡ፣ በሳውዲ አረቢያ መንግስት በኮንትራት ስም የሚደረገውን የሰው ልጆች ትራፊክ ክትትል አድርጎ ይፋ እንዲያወጣ፣ በህጋዊ ስራ ኮንትራት ወደ ሀገሪቱ የገቡ ኢትዮጵያውያን ፓስፖርታቸውና ሌሎች ዶኩመንታቸው እንዲመለስላቸው ወይም በእጃቸው እንዲኖር፣ እንዲሁም አራተኛው ያለ ህጋዊ ፍቃድ ሀገርግቶ የገቡ ዜጎች የሰብአዊ መብታቸው እንዲጠበቅ ሆኖ ወደ ሀገር መመለስ የማይችሉትም ከተባበሩት መንግስት ስደተኞች ኮሚሽን ጋር በመነጋገር በድርጅቱ ቻርተር መሰረት ወደ ሌላ ሀገር የሚሄዱበት ሁናቴ እንዲመቻች ነው፣ እየጠየቅ ነው። ማን ነው የተቀበላቸው ደብዳቤያችሁን? አምባሳደሩ ናቸው የተቀበሉ። ምን አሏችሁ? እሳቸው እንግዲህ አምባሳደሩ ይህ ድርጊት በሳውዲ አረቢያ የማይደረግና ህጋዊ ወ ሀብት የሌላቸውን ሰዎች ወደ ሀገር እየመለሱ ያለበት ሁኔታ ይህንንም የሳኡዲ መንግስት ወጪውን እንደሚሸፍን ነው እሳቸው የነገሩን። ግን እየሆነ ያለው ይህ እንዳልሆነ ነው በአጽኖት ማስረዳት የሞከርነው እያንዳንዱን የቪዲዮ ምስልም ከዛ የሚደርሱትን መረጃዎችም ማቅረብ እንደሚቻል ይህንንም በድጋሚ ለሳቸው በአድራሻቸው እንደምንልክ አድራሻቸውን መውስደን የነገርነው እና ይህ የሳውዲን ህዝብ በሙሉ እንደማይወክል በእርግጥ አንዳንድ ስህተቶች ሊፈጸሙ ይችላሉ ከኢትዮጵያ ጋር ቆንጆ ወዳጅነት እንዳላቸው ኢትዮጵያውያንም በእንግድነት የመጀመሪያውን የእስልምና እምነት ተከታዮች እንደተቀበሉ ይህንን ሁሉ በአጽንኦት ገልጸውልን እና እያቀረብነውን ደብዳቤ በቀጥታ ለንጉሱ እንደሚያቀርቡልን ቃል ገብተውልናል። በአሁኑ ጊዜ የኢትዮጵያ መንግስት ከተባበሩት መንግስታት ጋር እየተጋገዘ ኢትዮጵያውያኑን ወደ ኢትዮጵያ መለስ ላይ ነው እና ይህንን እንቅስቃሴ ትከታተላላችሁ? አዎ። ግን እኛ እንደምንሰማው ከሆነ ከዛ አካባቢ እንደምንሰማ የሚባለውን ያክል ቁጥር አይደለም እንዲሁም የኢትዮጵያ መንግስት ደግሞ ሳኡዲው አምባሳደር ካሉን ጋር የሚደረ ወደ ሀምሳ ሚሊዮን ብር በጀት መመደቡ ነው የሚነግረን ግን የሳኡዲው አምባሳደር እንደሚሉን ከሆነ የሳኡዲ መንግስት ወጪዎቹን እንደሚሸፍን ነው እየነገሩ ነው ያሉ ሌላ የሚያስተላልፉት ነገር አለ አቶ ገነነው አዎ፣ እንግዲህ ይህንን ሰልፍ ለማዘጋጀት እዚህ ከሮም ከሚላን የመጡ እና ከፓርማ እንዲሁም በኡድኒ ሁድለታ እንዲሁ የሻማ መብራትና ፎቶግራፎችን ይዞ አደባባይ ወጥተው ነበር። ከሮምም የኢህአዴግ ደጋፊዎች ሳይቀሩ የወጡበት፣ እንዲሁም ሁሉም የስፖርት ቡድን ማህበራት፣ እንዲሁም ኤርትራውያን እና የሱዳን ኮሚኒቲዎች፣ እንዲሁም በሮም የእስልምና ወጣቶች ማህበር ሁሉም በህብረት ተሳትፈው በጣም እጅግና በሮም ውስጥ ተደርጎ የማያውቅ ሰልፍ ነው የተደረገ። ሁሉም በአንድነት ተባብሯል። ይህንንም ጉዳያችንን እንግዲህ ለጣሊያን ፓርላማ ሰዎች፣ ፊልሞች እና መረጃዎችን እየላክን ነው። ጣሊያንም ይህንን ጉዳይ እንድታወቅ የሎቢ ስራ እየሰራን ነው። በቀጣይነትም ወደ ቫቲካን ለመሄድ እና የጣሊያን ቀይ መስቀልም ለችግረኞቹ እርዳታ የሚያደርስበት ሁኔታ ለማመቻቸት ሙከራዎችን እያደረግን ነው። ቫቲካን ለመሄድ መቼ ነው የምታስቡት? በዚህ ሳምንት ውስጥ እቅዳለን። እንግዲህ ዛሬ ማታ ተሰርስር እንወሰናለን። ለፓፓውም ደብዳቤ ለማቅረብ አስበናል። ይሆናል። በዚህ ጉዳይ ላይ የእርሳቸውም ተዋጽኦ እንዲያደርጉና ይሁነት የሚቆሙበትን ለራሳቸው ለአቡነ ፍራንሲስ ነው የምታደርሱት ደብዳቤውን? አዎ እሳቸው እንዲደርስልን እንግዲህ እያዘጋጀ ነው። ዛሬ ማታ መቼ ሄድ እንደሚገባን እንወሰናለን። ትናንት ረቡዕ በዩናይትድ ስቴትሷ ግዛት ዳላስ ከተማ ደግሞ እንዲሁ ትልቅ ሰልፍ ተካሂዶ እንደነበር በዳላስ የኢትዮጵያውያን መረዳጃ ማህበር ስራ አስፈጻሚ የሆኑትን አቶ ማክ መኮንንን አነጋግሬ ገልጸዋል። የሳውዲ አረቢያን ጉዳይ በሚመለከት ዜናውን በሰማን ጊዜ በጋራ ሰከብ ያለ ሰዎች በጣም ነው በጣም ነው ያዘን ነው። የእኛም ጽህፈት ቤት ሆነ እኔም ሆንኩ የስራ አስኪያጅ ኮሚቴ፣ ስራ ሰፈና ኮሚቴ አባሎች በስልክም ሆነ በግል ከሰዎች ጋር በመነጋገር ያለውን ተቃውሞ እንድናሰማ ስለገፋፉን የመረዳጃ ማህበር ይህን ጉዳይ አስመርግቶ የሰብአዊ ጉዳይ የሰብአዊ መብቶች ጉዳይ በጣም ስለሚመለከተን የህዝቡን በሰልፍ ማውጣት እንዳለብን ወስነን እና ጊዜያዊ የሆነ ስራ ስራውን የሚያካሂድ ታስክ ፎርስ አቋቁመን ለህዝቡም ገልጸን በቴክስትም በኢትዮጵያ ኮሚኒቲ ሬዲዮ ጣቢያም በተለያዩ መንገዶችም ቢሆን ህዝቦችን ጠርተን የትናንትናውን ስብሰባ አድርገናል። ዋናው አላማው በሰብአዊ የሚደረገውን ግፍ ለመቃወም ነበር። ሰልፉ የተደረገው በዳላስ ዳውንታውን ውስጥ በጣም በደመቀ በእውነት እንዲህ አይነት የሰላማዊ ሰልፍ የደመቀ እና በጣም በጣም ከፍተኛ ውበት ያለው ከፍተኛ ተቃውሞ ያሳየ ሰልፍ በፍጹም በዳላስ ታሪክ ውስጥ ተደርጎ እንደማይታወቅ ከብዙ ሰዎች ሰምቻለሁ። ለማን ነው መልእክታችሁን ለማድረስ አስባችሁ ያደረጋችሁት? ይህን ጉዳይ ያቀረብ ነው በቀጥታ በፌዴራል ቢልዲንግ ለሚገኘው የዩኤስ ዲፓርትመንት ኦፍ ስቴት የውጭ ጉዳይ ሚኒስቴር መስሪያ ቤቱ ህንጻ ጠገብ ማለት ነው። አዎ ትክክል ነው፣ ትክክል ነው። እዛው ዳውንታውን ከተማ ውስጥ ደብዳቤውን እኔ ራሴ በቅሌ ለሚመለከተው ሰው አቅርቤ ያለው፣ ሁለተኛም ደግሞ ለከተማው ለዳላስ ከንቲባ ጽህፈት ቤት እንዲሆን ደብዳቤውን ቢሆን እኔ ራሴ አድርሻለሁ እና እየጠየቅ ነው ምንድን ነው ሳኡዲ ውስጥ በእኛው ወገኖች ላይ የሚደረገውንን አሰቃቂ ግድያ፣ አሰቃቂ ጉዳት እንዲቆም የሚመለከታቸው ክፍሎች ይህን ጉዳይ ተመልክተው ጥናት እንዲደረግ በማሳሰብ የሕዝቡን ተቃውሞ በደጋጁ አማካኝነት አቅርበናል። በዛም ላይ ደግሞ ወረቀቶችንን ለህዝብ በትንና ተሰው በታሪክ ማውስ ስለዚህ ለአሜሪካ መንግስትና ህዝብ ነው ማለት ነው ድምጽ የመረዳጃ ማህበሩ ይህንን ተመሳሳይ ግልጽ የሆነ ደብዳቤ ኦፕን ሌተር ለሳኡዲ መንግስትም ለኢትዮጵያ መንግስትም፣ ለተለያዩ ህዝባዊ ድርጅቶች፣ ሰብአዊ መብት ድርጅቶችም በዓለም ውስጥ በማሰራጨትም ላይ እንገኛል። በአሁኑ ሰዓት ህዝቡ ተቆጥቷል። የዳላስ ከተማ ህዝብ በብዛት ነው የወጣው። ከህፃን ጀምሮ ትልልቅ ሰዎች ሁሉ የወጡበት ታላቅ የደመቀ ስብሰባ ነው። በእውነት ተመልካቹ አሜሪካውያኖች በጣም ነው በጣም ነው የተገረሙት። በተለይ በትራንሳው ሁለት በዳላስ ከተማ ዳውንታውን ውስጥ ለጃን ኤፍ ኬኔዲ ለሚደረገው የሃምሳ ዓመት ግድያ ማስታወሻ እሽር ጉድ ይባል ነበር። ኮንግሬስ ተዘግቶ ነበር እና በዚህ ምክንያት እንዲያውም አንድ ጋዜጠኛ ሲጠይቀኝ፣ በዚሁ አጋጣሚ ነው ያደረጋችሁት ይህን ስብሰባ ሲለኝ፣ አይደለም የአጋጣሚ ጉዳይ ነው እንጂ ሆን ብለን በዚሁ ያደረግነው ነገር አይደለም ብዬ ገልጬለታለሁ። ይሄ አጋጣሚ ጉዳይ ነው እና ህዝቡ በጣም በጣም ወደ እኛ ይመለከት ነበረ። መኪናውን እያውቀው ይመለከት ነበር። እኛም ወረቀቱ እና በእውነት አይደል፣ ይሄ መቸም እኔ አሁን የምገልጸው የምነገው የምነግር ነገር በቪዲዮም የተቀረጸ የሚታየ ነው የሚታይ ነው በኢንተርኔት ማየት ይቻላል እና በጣም በጣም በጣም በጣም ከፍተኛ የሆነ ህዝቡ የኢትዮጵያን ሰንደቅ ዓላማ ይዞ ይወጣበት የአረንጓዴ ቢጫ፣ ቀይ ብቻ ሳይሆን የሚገርመው ነገር ጥቁርም ልብስ ለብሶ ነው ሰው የወጣው። በጣም በጣም በጣም በጣም ሁላችን ተቆጠነ፣ ሁላችን ጥቁር ልብስ ለብሰን ነው የወጣን ነው እና ይህ ስብሰባ ምንም አይነት የፖለቲካ ልዩነት ሳያደርግ ህዝቡን ያሰባሰበ፣ ህዝቡን ያፋቀር፣ ህዝቡን አንድ ያደረገ፣ ህዝቡን ያስቆጣ ትልቅ ስብሰባ ነው ማለት ይቻላል። ቀደም ሲልም የመረዳጃ ማህበር ከተለያዩ ግለሰቦች ጋር በመሆን የተዘጋጀ የቀረበ የካንድል ላይት ቪጅል ነበር። ይህ የሻማ ማብራት ው የሻማ ማብራት የኢትዮጵያን ኢትዮጵያኖች ወገኖቻችን በሳኡዲ ውስጥ የደረሰባቸውን ግፍ ለማስታወስ ለማሰብ ድጋፋችንን ለመግለጽ ባደረግነው የሻማ ማብራት ስነ ስርዓት በእውነት የመጣው ሰው የተቆጣው ሰው ይህ ነው አይባልም። በዚህ ላይ አቶ ሰለሞን ከምከጋር ልካፈሩ የመፈልገዋል ነገር ምንድን ነው በዚሁ የሻማ ማብያ ስነ ስርዓት ላይ አንዲት ሴት የወገኖቻን ግፍ ተመልክተና ዘመሮችም ያሏት ይመስለኛል። በስልክም ታገኛቸው ነበረች እና ከነሱ የሰማችሁንን ለእኛ ለማካፈል በአደባባይ ወጣ ለሁለት ደቂቃ ያህል የተናገረችው ነገር ሁላችን በጣም በጣም በጣም በጣም በጣም አሳዝኖና በሁለት ለሁለት ደቂቃ ግን የተናገረችው አንድም ቃል አልነበረም። መንግስትን አልተቃወመችም። የሳውዲ መንግስት አልተቃወመችም። ዩናይትድ ኔሽን አልተቃወመችም። ያደረገችው ነገር ቢኖር ለሁለት ደቂቃ አልቅሳለች እንዲህ አይነት የሆነ ደቂቃ የለቅሶ ንግግር አይቼም ሰምቼም በህይወት ያላክም እና ይህን የሆነው በዚህ ምክንያት የእኛ የመረዳጃ ማህበር የሰብአዊ መብቶችን ጉዳይ በሚመለከተን ይህን ጉዳይ በቀጥታ ተመልክተን ውሳኔ አድርገን ይህን ስብሰልፍ አወጣናት ይህም ስራ በነገራችን ላይ በሰው የሚያውቀውም አይደለም ይሄ ተቋቋመው ኢትዮጵያዊ ታስክ ፎርስ ገንዘብ በማጠራቀም ሳውዲ ያሉትን ወገኖቻችን ለመርዳት ዝግጅት ላይ ይገ በቅርቡም ህዝቡ ገንዘብ ሰብስበት የሚደረገውን የሚገባውን ድጋፍ እንደሚቀጥል ላስታወቀ ወታል። በዛሬው ዕለት ደግሞ ጀርመን ዋና ከተማ በርሊን ላይ እንዲሁ የጀርመን ፓርላማ ወይም ቡንደስታግ ምክትል ፕሬዚደንት የተገኙበት ከፍተኛ ሰልፍ ተጠርቶ እንደነበር የአስተባባሪ ኮሚቴው አባል አቶ በላይነህ ተሾመ ነግረውኛል። ሳውዲ አረቢያ ውስጥ በሚካሄደው ሁኔታ ሰላማዊ ሰልፍ ጥሪ አስተባባሪ ኮሚቴ ሰዎቼ አባል ምንድን ነው አሁን እያደረጋችሁ ያላችሁት? በተለይ ዛሬ የተደረገው ያው በዓለም አቀፍ እንደሚታወቀው ሁሉ በሳውዲ አረቢያ ውስጥ የሚደረገውን በኢትዮጵያኖች ላይ የሚደረገውን ሰቆቋ በሚመለከት ከማንም ጊዜ በበለጠው አይነት እውነቴ ማለት አያቶቻችንን እንቅልፍ በመቀበል ኢትዮጵያኖች በሳይስ በሳይስማሙም በክፉ ገን ጊዜ ግን ይተባበራሉ አይቻሉም ብለው እንደሚያምኑት ዛሬ ከሌላው ጊዜ በተለየ አይነት መልክ ሁላችንም የምንም ፓርቲ የምንም አባል የፖለቲካ ሙያ መብት ድርጅቶች ፓርቲና አባል ሳንሆን ይህን ሰቆቃ በሚመለከት በከፍተኛ ደረጃ የተደረገ አስተዋጽኦ እና የሰላማዊ ሰልፍ ድርጊት እና ሰቆቃ ተቃዋሚ መልዕክት ነው ስናስተላለፈዋል ነው የት ነው የተሰለፋችሁት የተሰለፍነው በርሊን ጋርተን የሳውዲ አረቢያ ዋና ኤምባሲ ጽህፈት ቤታቸው ፊት ለፊት ኬት ነው የተሰባሰባችሁት ጥሪው በጠቅላላ ጀርሞች ላሉትና ለሚመለከታቸው በሙሉ ቢሆንም ዛሬ ግን የተገኙት ብዙዎቹ በበርሊን ከተማ የሚኖሩ ነዋሪዎች እና በአካባቢው ብራንደንበርግ ሀምበርግ እና ሌሎች ሌሎች ከተማዎች በአውቶቡስ እየተሳፈሩ ይህንን ሁኔታ ለመካፈል የደረሰባቸውን ቁጭትና ሰቆቃ ለመወጣት ከፍተኛ የሆነ ኢሞሽናል የሆነ እሁናቴ ለመወጣት ነው። ከተለያየ አካባቢ የመጡት የጋበዛቸዋቸው አሉ። ከጋበዝናቸው ሰዎች ውስጥ ከብራንደንበርግ፣ ከሀምበርግ፣ ከኑረምበርግ እና ሌላም ሌላም ከተሞች በአካባቢ ካሉት የመጡ አሉ። ከፖለቲካ ድርጅቶችም ትልቅ ክብደት ሰጥቶት የነበረው በፓርላመንት አባል የነበሩት ወይዘሮ ወሩት የሚባሉ የፓርላማው ምክትል ሰብሳቢ ምክትል ፕሬዚዳንት ናቸው። የእሳቸው መኖር በጣም የበለጠ አድምቆትና በአካባቢ የነበረውን ሰውም እጅግ ደስተኛ ያደረገ ሁናት ነ ያለው መገኘታቸው ብቻ ሳይሆን ራሳቸውን ችለው ረጅም የሆነ ንግግር በማድረግ ኢትዮጵያኖች ላይ የሚደረገውን ሰቆቃ በማንሳት ሴቶች ላይ የሚደረገውን ግፍ በማንሳት በአጠቃላይ ሳዲ አረቢያ ውስጥ ደግሞ የሰብአዊ መብት ውስጥ መረገጥን በሚመለከት በአጠቃላይ አንስተው ረጅም ንግግር አድርገዋል። ስለዚህ በጣም ከደች ሰኞት ነበር ነው ምንድን ነው ለማድረግ የሚያስቡት አሁን እሳቸውስ? ቢሆኑ የፓርላማ ምክትል ሊቀመንበር ናቸው፣ የፓርቲ መሪ ናቸው። የፓርቲ መሪ፣ የፓርላማ ምክትል ፕሬዚዳንት እና ተሰሚነት ያላቸው ኦፖዚሽን መሪ ናቸው። ዛሬ ከገቡልን ቃል ውስጥ አንዱ ወይም አንደኛው ፓርቲ ለፓርላማ ይህንን ጉዳይ እንደሚያቀርቡ በሳውዲ አረቢያና በአካባቢ የሚደረጉት ትንጭቆናዎች እና ጸረ የውጭ ሰራተኞች ላይ የሚደረገውን በተለይ ደግሞ ኢትዮጵያኖች ላይ የሚደረገውን ግፍ በሚመለከት ለፓርላሜንት ለፓርላማውና ለሰብአዊ መብት አጣሪ ኮሚቴዎች ጉዳዩን እንደሚያቀርቡና ከነሱም ከዚህ በፊት የፓርላማው የግሪን ፓርቲ አባል የነበሩት እና አሁን ደግሞ በአውሮፓ ማህበር ውስጥ ተወካይ የሆኑ ሴትዮ ዛሬ ወደ እሑድ አካባቢ ወደ ሳውዲ አረቢያ እንደሚሄዱ የራሳቸውን ሪፖርት ተመልክተው በተለይም ኢትዮጵያኖች በሚደረገው ላይ የሰቆቋን በሚመለከት ተመልክተው ምስክርነታቸውን ከሰሙ በኋላ ሊተባበሩና ሊያስተባበሩ እንደሚያደርጉ ነው ቃል የገቡልን። ቀጥሎ ምንድን ነው ማድረግ የምታስቡት? የአጭርና የረጅም ጊዜ ጉዞ እንደሚኖረን ነው። የሂደት ነው ማለት፣ ይሄ ተጀመር እንጂ እንዳላለቀ ችግሩም በሳውዲ አረቢያ ብቻ ሳይሆን በጠቅላላ በአረብ ሀገሮች ውስጥ እርስም እንደሚያውቁት በ አቡ ዳቢ በሊባኖስ በሊቢያ አካባቢ በነው በሲናይ በረሃ አካባቢ እና በሌሎች በመሳሰሉ ሀገሮች ሁሉ ኢትዮጵያኖች በዚህ እውነት እየተሳቀቁ እያሉ እና መብታቸው እየተገፈፈ ህልናቸው የተነጠቀባቸው ያለው ሁኔታ በሰፊው በአለም አደም በአለም አቀፍ ደረጃ ለማስተዋወቅ ና እነዚህ ድምጻቸውን ሊሰማላቸው ያልቻሉትን ጩኸታቸው ያልተሰማላቸውን ሰዎች የኢትዮጵያን ወገኖቻችንም የእነሱን ድምጽ የእነሱን ጩኸት ለማስተጋባትና ጩኸታቸውን ጩኸታችንን ብለን ለመሰለፍ ነው። ዛሬም ያሳየው የነበረው ስዕሉ ከሌላው ጊዜ በተለየ ሁኔታ በጣም የሚገርም የነበረው ምንድን ነው? ምን ማድረግ ባንችልም ተቆርቋሪ የሌላቸው የእኔ ናቸው ብሎ የሚታግላቸው ኃይልና መንግስትና ድርጅት ባለመኖሩ መጎዳታቸውን በማስተጋበት እያንዳንዳችን አንዳንድ ድንጋይ ጠርጠር ብንወረወረው ልንጠቅማቸው እንደምንችል ልንጠቅማቸው እንደምንችል እና ጩኸታችን ጩኸታችን ብሶታቸውን እናሰማላቸው በሚለው ዓለም አቀፋ የሆነ ጥሪ ወደፊት ለማድረግ እና እንዲያውም እየተነጣጠሉ በአሜሪካም በአውሮፓም በኢትዮጵያ የሚደረጉትን ሰላማዊ ሰልፎች አጠቃላይ በሆነ መልኩ አንድ ቀን በሰፊው ሁሉም ሰው አንድ ቀን ሊወጣበት የሚችልበት መንገድ ወልድ ውሀድ ቢኖር መወር ጠቀሜታ ይኖራል የሚል ዲስከሽን ስናደርግ ነዋል ነው። ዛሬ አይሆፕ ሌሎችም ይህን የሚያዳምጡ ና ይሄ ያገባናል የሚሉ ዜጎቻችንም በእነዚህ ጥያቄዎች አካባቢ ውይይት ያካሂዱብታን ብለን እንጠብቃለን። እናስታውሳለን ወደ ጀርመን ቡንደስታግ ምክትል ፕሬዚደንት ሚስ ክላውዲያ ሩት ቢሮ ደውዬ ለጊዜው ስብሰባ ላይ እንደሆኑ ተነግሮኛል። ጥያቄን አስተላልፍ ያለሁ ምላሻቸውን እንዳገኘሁ ይዤ መለሳለሁ። በሌላ በኩል የአውሮፓ ፓርላማ የሰብአዊ መብቶች ምክትል ሰብሳቢም ይህንኑ ጉዳይ ይዘው ሰሞኑን ወደ ሪያድ እንደሚጓዙ የበርሊኑ ሰልፍ አስተባባሪዎች ገልጸውልኛል። በሌላ በኩል ደግሞ ጄኔቫ ስዊትዘርላንድ የሚገኘው ድጋፍ ለዲሞክራሲ የሚባል በኢትዮጵያ ፖለቲካና ሰብአዊ መብቶች ጥበቃ ዙሪያ የሚሰራ ድርጅት አመራር አባል የሆኑትን አቶ ኤልያስ ረሽድንም ደውዬ አግኝቻለሁ። እንግዲህ ሳውዲ ባለው ጉዳይ ላይ አንዳንድ ሰላማዊ ሰልፎች እና የተለያዩ ድብዳቤዎችን እንደሚመለከታቸው አካላቶች በሙሉ እያስገባንበት ያለበት ሁኔታ አለ። እንግዲህ እርስዎም እንደሚያውቁት አቶ ሰለሞን የችግሮቻችን መገለጫዎች ወይም ሲምፕተምስ ናቸው። ብዙ ጊዜ እኛ የምንከታተለው የችግሩ ዋናው ምንጭ የቱጋን የሚለውንም ነገር በተጓዳኝ የሚያይ አካል ነው። ኢትዮጵያ ውስጥ ወይም ከኢትዮጵያ ውጭ ያሉት ወይም ሳውዲ ውስጥ ያሉ ሰዎች የደረሰባቸው ችግር እጅግ ዘግናኝ እና እጅግ ሁላችንንም ልብ የሰበረ ነው ግን እነዚህ ስደተኞች ሁለት አይነት ስደተኞች ናቸው። እንግዲህ በኢኮኖሚ ለስራ የሄዱ ስደተኞች አሉ። የፖለቲካ ችግር ኖሮባቸው ሌላ ሶስተኛ ሊቀበላቸው የሚችል ሀገር ባለማግኘታቸው እዛው ተደብቀው የሚኖሩ ኢትዮጵያውያኖች አሉ። እነዚህ ሰዎች ወደ ሀገር ቤት ሊገቡ ሊደርስባቸው የሚችል ችግሮች አሉ፣ ይታወቃል። ያለው ስርዓት ፍትህ ያጎደለ ስርዓት ነው። በዚህ ስርዓት ላይ ቢመለሱ ለህይወታቸው አደጋ አለው። ስለዚህ በተለያዩ የዩኤን ሰብ ዲፓርትመንቶች ለእነዚህ የሚመለከተውን ደብዳቤዎች፣ መጠይቆች በማስገባት የምንሰራቸው አንዳንድ ስራዎች አሉ። እና ያስገባችኋቸው አሉ እስካሁን ድረስ? አዎ እንግዲህ፣ ለሳውዲ ኢምባሲም ደብዳቤ ያስገብተናል። ለዩኤን ዩማን ራይት ኮሚሽን ያስገብተናል። ኢቨን ለአረብ ሊግ ራሱ እነዚህም ደብዳቤዎች ያስገብተናል። ለተለያዩ ድርጅቶች እነዚህን ኮፒዎች ሰጥተናል። በአሁኑ ጊዜ የኢትዮጵያ መንግስትና የተባበሩት መንግስታት ድርጅት በመተባበር ወደ ኢትዮጵያ እየመለሱ ነው ሳውዲ አረቢያ የሚገኙ ኢትዮጵያውያንን። ትከታተላላችሁ ይሄንን እናንተ እና ምንስ ሀሳብ አላቸው? እየተከታተለ ነው ጉዳዩን። እንግዲህ መቼም እነዛ ሰዎች በፈቃደኝነት የሚመለሱ ናቸው ወይንስ በግዳጅ ተይዘው የሚመለሱ ናቸው? እንግዲህ ሳውዲ ለነገሩ የስደተኛን ጉዳይ በተመለከተ ሲግኒታዊ አይደለችም በዩናይትድ ኔሽን። ስለዚህ ሰዎች አሳይለም የሚጠይቁ አይችሉም እዛ ሀገር ላይ የግድ ሳውዲ ከዚህ በፊት እንደምታደርገው ሁሉ የያዘችውን ሁሉ ይዛ የምትመልስበት ሁኔታ ነው ያለው። እንግዲህ አንዳንድ ጥረቶች አሉ። ምናልባት ሰላማዊ ሰልፍ በቅርቡ ዩናይትድ ኔሽን በር ላይ እናዘጋጃለን የሚል ሀሳቤ አለ። ለዛም እነዚህ ሰዎች ወደ ሶስተኛ ሀገር ተላልፈው ጥገኝነት ሊጠይቁ የሚችሉበትንም መልኩ የምንሰራበት ሁኔታ እያቀድን ነው ያለ ነው። አንዳንድ ነገሮችም ጅምር ላይ አሉ። የሚያስተላልፉት መልእክት ይኖራል? አቶ ኤልያስ። እኔ የማስተላልፈው ምንድን ነው፣ አሁን ሳኡዲ ውስጥ ያሉ ወይም በተለያየ የሚድልስ አካባቢ እየተፈጠሩ ያሉ ኢትዮጵያውያን ላይ እየተፈጠሩ ያሉ ችግሮች የችግሮቹ መገለጫዎች ናቸው፣ ሲምፕተምስ ናቸው። የችግሩ ዋናው ምንጭ ግን ሀገሪቷ ውስጥ ያለው የህግ የበላይነት ያለመከበር እና ህዝቦች የራሳቸውን ህገ መንግስታዊ መብታቸው ያለመከበሩ ዲሞክራሲ ያለመኖር፣ የመጻፍ የመናገር መብት ያለመኖር ጉዳይ ነው። ስለዚህ የችግሮች ምንጭ ላይ ወይም ሲምፕተምስ ላይ ትኩረት ከመስጠት የችግሩን ምንጭ ዋና ማድረግ የኢትዮጵያኖች ድርሻ እንዲሆን ምኞቴ ነው። ይሄንንም ማድረግ አለብን የሚል ሀሳብ ነው የምሰጠው። በሌላ በኩል ደግሞ ሳዑዲ አረቢያ ጂዛን እስር ቤት ውስጥ ነው ያለ ነው ያሉ ሰዎችም ማምሻውን ደውለውልን ነበር። ግንኙነቱ ጥሩ ስላልነበረ በአግባቡ መደማመጥና መልእክታቸውን መቅረጽ አልቻልኩም። እየተከታተልኩ ነው። ከነገ በስቲያ ቅዳሜ በሚቀርበው የዚህ ዝግጅት ሰፊ ክፍል እነርሱንም አካትቼ ለመመለ ለመመለስ ጥረት አደርጋለሁ። ለአሜሪካ ድምፅ ራዲዮ ሰሎሞን አባተ ዋሽንግተን